Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዋና ቁም ነገሩ እዚህ ላይ ነው። እስከዚያ ጊዜ ድረስ አውሮፓውያን ነጭ ዘር ከሁሉም ዘር የበለጠ በማንም ዘር፣ በተለይ በጥቁር ዘር የማይሸንፍ የማይበገር ዘር ብሎ ያምኑ ነበር። በዚህም በ1884 እንደ ፈረንጆቹ በርሊን ላይ ተሰብስበው ለበርሊን ኮንፈረንስ ደ ስክራምብል ፎር አፍሪካ አውሮፓውያን እርስ በርሳቸው ሳይጣሉ አፍሪካ እንዲቀራመቱና ኮታንኮት እንዲያስረጹ ተፈራረሙ። ከምሽቱ እንግዶቻችን አንዱ ናቸው። የክፉ ዘመን በመባል የሚታወሰውና የሚሊዮኖችን ሕይወት የቀጠፈው የ1880ዎቹ እጅግ የከፋ ድርቅና ቸነፈር የጀርመኑ የአውሮፓ ሀገሮች ጉባኤና አፍሪቃን ለመቀራመት የደረሱበትን ውጥን ጨምሮ በዋሽንግተኑ ዝክረ አድዋ የተነሱትን ጭብጦች በሚመለከተው ቅንብር ይመለሳሉ። የአፋር አካባቢ ሚሌ በሚታለው ወረዳ ታይሉና ጋራሮ በሚባል መንደር ነው። ጊዜ ሶስት የውሃ ፕሮጀክቶች የተሰሩት እነሱን ለማየት ነበረ። ወደዛ ይሄድ ነው ግን እዛ ስንደት እንደተያየሩ እና ያገኘነው ሁኔታ በጣም ልብ የሚነካ ነው። አንደኛ የውሃው ምረጋ በሚደረግበት ጊዜ ህዝቡ የተሰማውን ደስታ፣ ውሃ ለማግኘት ምን ያህል እንዲጓዙ እንደነበረ የውሃ መምጣት ደግሞ እዛ ቦታ መኖር አንድ ላይ በመሰባሰብ ትምህርት ቤት ለማሰራት፣ ክሊኒክ ለማሰራት አንዳንድ ናቸው ሲናገሩ በጣም ደስ ይላል። የንጹህ ውሃ እጥረት የበረታ ምስቅልቅል በሚያስከትልባቸው የተለያዩ የኢትዮጵያ አካባቢዎች የተቸገሩ ወገኖች ውሃ እንዲያገኙ በሚያስችል ጥረት ላይ የተሰማራው በዩናይትድ ስቴትስ ነዋሪ የሆኑ ኢትዮጵያውያን ማህበር ሊቀመንበር ናቸው። ሌላው እንግዳችን እርሳቸውም አብረውን ያመሻሉ። ንጉሴ አክሊሉ የታሪክ ማስታወሻ በሚያገላብጥበት ዝግጅቱ ዛሬ ደግሞ 60 ዓመታት ወደ ኋላ ወደ 1950ዎቹ ይወስድና የቀድሞ አፍሪቃ አንድነት ምስረታ የአፍሪቃ ሕዝብ መዝሙርና የሙዚቃ ቀማሪዎቹን ጨምሮ ያስታውሰናል። የአዲስ አበባው መስኮቱ ሲከፈት እሁድ የካቲት 26 2015 ዓ ም ጤና ይስጥልን፣ እንደምንሰነበታችሁ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችን እናቀርባለን። ከቅንብሮቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። እሁድ ከሆነ ምሽቱ አሁን የራዲዮ መጽሔት ነው። ሰዓቱ አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ። እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዓለም አቀፉ ቀይ መስቀል ኮሚቴ ሁለት ሰራተኞች ቅዳሜ ማሊ ውስጥ ታፍነው መወሰዳቸውን የድርጅቱ የማሊ ቅርንጫፍ በትዊተር ገልጾ አስታውቋል። የሰራተኞቹን መታገት ያረጋገጡት የቅርንጫፍ መስሪያ ቤቱ የሕዝብ ግንኙነት ኃላፊ አሚናታ አልሳኔ ለአዣንስ ፍራንስ ፕሬስ እንደገለጹት ድርጊቱ የተፈጸመው ከጋኦ ወደ ኪዳል በሚወስደው መንገድ ላይ ነው። እንደ አውሮፓያን አቆጣጠር ከ2012 ዓ.ም ጀምሮ ማሊ በከፍተኛ የጸጥታ ችግር ውስጥ የገባች ሲሆን የው ዜጎችን እና ማሊያውያንን ማገትን ጨምሮ በርካታ ሁከቶች እየተለመዱ መጥተዋል። በጥር ወር አንድ የዓለም ጤና ድርጅት ሰራተኛ የሆነ ዶክተር ታግቶ ከአንድ ወር በኋላ ተለቋል። ባለፈው ዓመት ግንቦት ወር ላይም በተመሳሳይ ታጣቂዎች ሶስት የጣሊያንና አንድ የቶጎ ዜግነት ያላቸውን ሰዎች በደቡብ ምስራቅ የማሊ ክፍል ማገታቸው ይታወሳል። ዓለም አቀፉ ቀይ መስቀል ኮሚቴ ትላንት ባወጣው መግለጫ ሰራተኞቹ እንዲለቀቁ ጠይቋል። በደቡብ ምስራቅ ባንግላዴሽ ከሚያንማር የተፈናቀሉ የሮሂንጋ ስደተኞች በሚኖሩበት መጠለያ ጣቢያ የተነሳው ከፍተኛ የእሳት ቃጠሎ በሺዎች የሚቆጠሩ ስደተኞችን ቤት አልባ እንዳደረጋቸው ባለስልጣናት አስታወቁ። የባንግላዴሽ ምክትል የስደተኞች ኮሚሽነር የሆኑት ሻምሱ ዱዛ እንደተናገሩት፣ ባሉካሊ በተሰኘው የስደተኞች መጠለያ ጣቢያ ውስጥ በአብዛኛው ከቀርከሃና ላስቲክ የተሰሩ ቢያንስ አንድ ሺህ የሚሆኑ መኖሪያዎች በእሳቱ ወድመዋል። ባለስልጣናቱ በእሳቱ የደረሰው ጉዳት መጠን እስካሁን አለመታወቁን ገልጸው በርካታ ሰዎች ግን ደህንነታቸው ወደሚጠበቅበት ስፍራ መወሰዳቸውን አስታውቀዋል። አንዳንድ ስደተኞች ግን የቤተሰቦቻቸው አባላት እንደጠፉባቸው እየገለጹ ነው። እንደ አውሮፓውያን አቆጣጠር በ2017 የጸጥታ ኃይሎችና የቡዲስት ታጣቂዎችን ያካተተውን ጥቃት የሸሹ ቢያንስ 740 የሮሂንጋ ሙስሊሞች ወደ ተጨናነቀው የባንግላዴሽ ስደተኞች መጠለያ ጣቢያ መግባታቸው ይታወሳል። የአየር ንብረት ለውጥ ተሟጋቾች ትላንት ቅዳሜ በጀርመን ፓርላማ ህንጻ አቅራቢያ በሚገኝ የሥነ ጥበብ ስራ ላይ ጥቁር ፈሳሽ በመርጨት ተቃውሟቸውን ገልጸዋል። የመብት ተሟጋቾቹ ከሀገሪቱ ህገ መንግስት ቁልፍ የሆኑ አንቀጾች የተቀረጸውን ስነ ጥበብ ማርከሳቸው ከፓርላማው አፈ ጉባኤና ከሌሎች ህግ አውጪዎች ውግዘት አስከትሏል። ሰልፉን ያዘጋጀው ዘ ላስት ጄኔሬሽን ወይም የመጨረሻው ትውልድ የተሰኘው ቡድን ደጋፊዎቹ በተምሳሌትነት የጀርመን ህገ መንግስት መሰረታዊ መብቶችን የሚገልጹ አስራ ዘጠኝ አንቀጾች የተቀረጹበትን ተከታታይ የመስታወት ሰሌዳዎች የውጭ ገጽታ በዘይት መቀባታቸውን ገልጿል። ቡድኑ ባወጣው መግለጫ የጀርመን መንግስት፣ መሰረታዊ መብቶቻችንን እየጠበቅ አይደለም ያለ ሲሆን አሁንም ዘይትን ማቃጠል መብትን ከመጠበቅ ጋር አብሮ የሚሄድ አይደለም ሲል ተከራክሯል። የፓርላማው አፈ ጉባኤ ባርቤል ባስ ግን የተቃዋሚዎቹ ድርጊት እንዳስደነገጣቸውና ድርጊቱ ምንም ሊገባቸው እንዳልቻለ ገልጸዋል። አፈ ጉባኤው አክለው በእስራኤላዊው አርቲስ ዳኒ ካራቫን የተሰራው እና ከሁለተኛው የዓለም ጦርነት በኋላ የተዘጋጀው የጀርመን ህገ መንግስት ስምና የተጻፈበት አልመተ ምረት ተጣምሮ ግሩንጅ ሴትዝ 49 የሚል ስያሜ የተሰጠው የጥበብ ስራ እንደ ሀሳብን በነጻነት የመግለጽ እና የመሰብሰብ የመሳሰሉ መብቶችን ማክበርና መጠበቅ እንደሚገባ የሚያስታውስ ነው ብለዋል። የስነ ጥበብ ስራው ወዲያውኑ እንዲጸዳ መደረጉም ተገልጿል። በመጨረሻም የሩሲያ መከላከያ ሚኒስቴር ሰርጌይ ሾይጉ በደቡብ ዶኔትስክ አቅጣጫ ምስራቃዊ ወታደራዊ ወረዳ የሚገኘውን እዝ መጎብኘታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ከዩክሬን ጋር ያደረገችው ባለችው ጦርነት ሩሲያ ባሳየችው ደካማ ተሳትፎ ሾይጉ የሚወቀሱ ሲሆን ቅዳሜ ዕለት ይፋ የወጣ ምስል መከላከያ ሚኒስትሩ ለሩሲያ መከላከያ ኃይሎች ሜዳሊያ ሲሰጡ አሳይቷል። ይህ በእንዲህ እንዳለ አንድ ዓመት ያስቆጠረው ሩሲያ በዩክሬን ላይ ያደረገችው ወረራ በሀገሪቱ ምስራቃዊ ክፍሎች ወደሚደረግ የእግረኛ ጦርነት መሸጋገሩን የእንግሊዝ መከላከያ ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። ለዚህ ምክንያቱ የሞስኮ ኃይሎች የመድፍ ጥይት እጥረት ስላጋጠማቸው ነው ብሏል። ሚኒስቴር መስሪያ ቤቱ በቅርቡ ባካሄደው ዳሰሳ በዩክሬን ውስጥ በቅርብ ርቀት የሚደረጉ ውጊያዎች እየጨመሩ መሄዳቸውን አንዳንድ መረጃዎች ያሳያሉ ብሏል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በዕለታዊ መግለጫቸው ከተለያዩ አካላት ጋር ስብሰባዎችንና ድርድሮችን እያካሄዱ መሆናቸውን ገልጸው ዋናው ትኩረታቸው ደግሞ ሩሲያን ከድርጊቶቿ ተጠያቂ ማድረግ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። በድጋሚ ጤና ስትልን እንደምናመሻችው ክቡራትና ክቡራን አድማጮቻችን የእሁድ የካቲት 26 2015 ዓ ም የራዲዮ መጽሔት ዝግጅታችን አሁን ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና አሉላ ከበደ ነን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ምን ያህል ታቦት ነፃነትን ያህል ጽዋ ምን ነው አጣ አንጋሽ ደጋሽ የጀግና አባቱን ድል ወራሽ ምን ነው ምን ነው ጭር አለቄው ዳዋ ዋጠው ደብሩ ፎካሪን አፈቀ ፈፋው ሸላይ ጠፋ ባገሩ ምን ነው ምን ነው በደም በነፍስ የተጻፈ ገድል የጥቁር ሕዝቦች ነፃነት ውል አድዋን ያህል ድል ምን ነው ምን ነው እኛ ጭነቱ እንዳልተራገፈለት ገባጣው እንደሚያኝከው ጌኛ አድዋ ጌጡ ቀሎ ሸክሙ ከበደን እረፍት ነስቶ አኘከን እንደመጥበት ልቦና እንናገርበትን ልሳን እንከበርበትን ግርማ እንከብድበት ሚዛን ምን ነው ያውም አድዋን በጎሰኝነት ችካል በየጎጡ ጋጥ ታስረን አድዋ ማለት ከበደን ኢትዮጵያ ማለት ሸከከን። ባንባረክ ልንባርከው ቅርጫ እናረገው አማረ ነ ምንስ ድንቁርና ቢጎራበተን ጎሰኝነት ቢያባትተን፣ ያላደለው ትግል ይወርሳል። እንዴት ድል መውረስ አጣተን? ያውም አድዋን ከሀገር ከሰንደቅ ከነፃነትም በላይ የሰው መሆንን ማተብ የሳቬጅ ተረት ተረትን ስራይ የአፍሪካን የነፃነት አዋይ እንዴት እረ ወገኔ ውሉን ስቶአል። አድዋ ተራራ መስሎታል። ሸንሽኖ ሊከፋፈለው ኮረብታ ሊያደርገው አምሮታል። አድዋ የአንድ ቀን ውሎ አድዋ ተራራ መስሎታል? መንፈስ እኮ ነው አድዋ፣ ፈለግ ለመንገዳችን ለታሪካችን ልሳን፣ ዙፋን የነፃነታችን የአብሮነታችን ቁርባን፣ የጋራ ትግል ፍሬ፣ የኢትዮጵያዊነት መልሕቅ የረገፈን እንዳንወድቅ ያጸናን እንዳንዋዥቅ እንዳንፈርስ ያጠነከረን እንዳንጎድል ወቅሮ የሰፈረን ምን ነው ዘመን አወረን። አድዋ እንደሁ መንፈስ ነው። እንኳን ጎጥ ሀገር ያልሻለው ጽናት አህጉር የጠበበው አይገድቡት፣ ይፈሳል አያቅቡት፣ ይዳረሳል። ታዲያ ምን ነው ምንስ ድንቁርና ቢጎራበተን ጐሰኝነት ቢያባትተን እንዴት ድል መውረስ ያቅተን? ያውም አድዋን። የአዲስ አበባ ዩኒቨርሲቲው መምህር ዶክተር በድሉ ዋቅጅራ ምን ነው ያውም አድዋን በሚል በቋጠሯትና ለሳምንቷ ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ዶክተር በድሉን ለግሩም ግጥማቸው እናመሰግናለን። አድማጮች አሁን የመክፈቻዋን ስልት እናስከተል። የዘንድሮው የአድዋ ድል አከባበር በብዙ መንገዶች ካለፉት ዓመታት እጅጉ የተለየ ነው ለማለት ይቻላል። በአዲስ አበባ በአንድ ቤተ ክርስቲያን ቅጥር ግቢ ዘልቆ በምዕመናን ላይ ከተፈጸመው ጥቃትና አንድ የተቃዋሚ አባል እስከተገደሉበት ሌላ ድንገት ድረስ ውዝግብ ያልተለየው አከባበር በታሪክ ተመዝግቧል። ከሀገር ውጭም በተለያዩ አካባቢዎች ከተከናወኑ ስነ ስርዓቶች ቀደም ያለው የለንደኑ ደማቅ አከባበር የሚጠቀስ ነው። ባለፈው ሐሙስ የካቲት 23 2015 ዓ ም ከዋሽንግተን ዲሲ ወጣ ብሎ ከሚገኝ ስፍራ በተከበረውም ስነ ስርዓት ከኢትዮጵያውያኑ በተጨማሪ አድዋ ለጥቁር ህዝቦች በሙሉ ነጻነት አነቃቂ ሚና መጫወቱን ከሚያምኑት የካሪቢያን አገሮች ተወላጆችም ተገኝተዋል። ኢትዮጵያ በአድዋ ጦርነት ያስመዘገበችው ድልና የአፍሪካ ዝርያ ያላቸውን በሙሉ በዓለም አቀፍ ደረጃ የሚያስተሳስር የወንድማማችነት ህብረት ፓን አፍሪካኒዝም አስተሳሰብ መጸነስ በሚል ርዕስ ያሰፈሩትን ጽሁፍ በንባብ ያሰሙት ገብርኤል ጄ ክርስቲያን አንዱ ናቸው። አሉላ በዝግጅቱ ላይ ተገኝተ ነበር እና ገብርኤል ጄ ክርስቲያን ከተናገሩት የምታስታውሰውን እንደው ጠቀስ ብታደርግልን። ቆንጂት፣ አመሰግናለሁ። ትክክል ነሽ። እኚህ ሰው እንደርሳቸው ሁሉ በዝግጅቱ የታደሙ የተለያዩ የካሪቢያን አገሮች ጃማይካ፣ ትሪኒዳድ ተወላጆች የሆኑ ሰዎችን በማስተዋወቅ ነበር የጀመሩት። እሳቸው በጽሁፋቸው በርዕስነት የመረጡት ቀደም ብለሽ አንቺ ያስተዋወቅሽው ኢትዮጵያ ባድዋ ጦርነት ወቅት ያስመዘገበችው ድልና የአፍሪቃ ዝርያ ያላቸውን በሙሉ በአለም አቀፍ ደረጃ የሚያስተሳስር እሳቸው የወንድማማችነት ህብረት ነው ያሉት ፓንአፍሪካኒዝም የሚለውን አስተሳሰብ ለመጸነሱ ምክንያት መሆኑን ያስረዱበት ግሩም ጽሑፍ ነበር ያቀረቡት። በንባብ ለአድማጩ ካሰሙት ውስጥ የተባበረው የኢትዮጵያ ኃይል ይላሉ። አሁን በኢትዮጵያ የሚታዩትን ግጭቶች እና ከማንነት ጋር ተያይዘው የሚደርሱ ጥቃቶች በተረዳ ሰው አንደበት ኢትዮጵያውያን አንድ ባይሆኑ ኖሮ ያ ጦርነት የኢትዮጵያ ድል ይሆን ነበረ ወይ ሲሉ ይጠይቃሉ። የተለያዩ ብሔረሰብ አባላትንም በስም እየጠቀሱ አማራው ባይኖር ኦሮሞ ባይኖር ትግሬው ባይኖር እያሉ ነው እንደሚባለው የአፍ ብቻ ሳይሆን በተለየ ፍቅር በተለየ ሁኔታ ለጥቁሩ ሕዝቦች በሙሉ ነጻነት ምክንያታዊ የሆነ ጠቀሜታውን ያነሱበትን የተባበረው የኢትዮጵያ ጦር ይላሉ። የተባበረውን የኢትዮጵያ ጦር ንጉስ ሚኒሊክ እና ቴጌ ጣይቱ ከራስ መኮንን ጋር ሆነው ለአድዋ ድል አበቁ። ጣይቱ የኢትዮጵያ ንግሥት ከ1889 እስከ 1913 ዓመተ ምሕረቱ የአውሮፓውያን ነው። የወታደራዊ ስትራቴጂ ጠንሳሽም ነበሩ። በአድዋው ጦርነት ወቅት ብለው እሳቸው ያፈለቁት ሀሳብ፣ የጦርነቱ ስልት ኢትዮጵያን ከቅኝ ተገዥነት ላዳናት ድል የነበረውን አስተዋጽኦ ያነሳሉ። ከንጉሥ ምኒልክ ጎን ሆነውም የራሳቸው ተከታዮች እንደነበሯቸው ይተርካሉ። ሰፊ ነገር ነው ያነሱት ቆንጅት። ታዳሚው በልዩ ስሜት ከተከታተላቸው ንግግሮች ውስጥ አንዱ ነው እኚህ ሰው ያቀረቡት ንግግር። አሁን ያለው ምስቅልቅል ሁኔታ ያሳሰባቸውም ይመስላሉ። ዓለም በተለየ ስሜት የሚቀበለውን የአድዋ ድል እንዴት ኢትዮጵያውያን የራሳቸው የሆነውን መቀበል ያቅታቸዋል? የሚል ጥያቄ ሰነዘሩና ነው ሰውን በጣም በተለየ ስሜት ሊዋጥ ያደረጉት። ከሞላ ጎደል ይህን ይመስላል። ቆንጅት ሞላ በጣም እናመሰግናለን። ሌላው ከአድዋው ጦርነት በፊት በነበሩት ስምንት ዓመታት የሆነውንና የአድዋ ጦርነት የተካሄደበትን አውድ እንዲሁም ድህረ አድዋ ኢትዮጵያ በዲፕሎማሲው ጎራ ያስመዘገበችውን ድል ጨምሮ ታሪኩን መለስ ብሎ የሚፈትሽ ጽሁፍ ያቀረቡት የዋሽንግተን ዲሲ አቅራቢያ ነዋሪው ዶክተር ሞገስ ገብረ ማርያም ነበሩ። የዋሽንግተኑን ዝክረ አድዋ ስነስርዓት ያዘጋጀው የጣይቱ የትምህርትና የባህል ማዕከል ዲሬክተሯን ሁለ ገቧን ከያኒ አለም ፀሐይ ወዳጆንና ቀደም ብለን በጠቀስነው ጽሑፋቸው ያቀረቡትን እንዲያስረዱን ዶክተር ሞገስ ገብረማርያምን ጋብዘን አወያይተናል ወደ ምልልሳችን እንውሰዳችሁ እንግዶች በቅድሚያ ለጊዜያቸው አመሰግናለሁ። አለም ፀሐይ ወዳጆ ዶክተር ሞገስ ገብረ ማርያም በዓለም ዙሪያ ኢትዮጵያውያን በዝተው በሚገኙባቸው አካባቢዎች መሰንበቻውን በመከበር ላይ ያለው 127ኛውን የአድዋ ድል በዓል መታሰቢያ ስነስርዓት ተንተርሶ ባለፈው ሐሙስ የካቲት 23 2015 ዓ ም ጣይቱ የትምህርትና የባህል ማዕከል ዝክረ አድዋ አንድ መቶ ሀያ ሰባተኛው ዓመት በዓል በሚል ርዕስ ዝግጅት አሰናድቶ ነበር። ለዚህም ውይይታችን መነሻ የሆነን የሆነው አለም ካንቺ ብንጀምር፣ ከዚህ ቀደም ከሚከበርበት ለየት ባለ መልኩ የተከበረ ይመስለኛል። በዚህ ሰዓት ይህን ውይይት ለሚከታተሉ ነገር ግን በመድረኩ ላልነበሩ ሰዎች እንዴት ነው በዚህ መልኩ ለማክበር የወጠናችሁት? ምንድን ነበር የተካተተበት በአጭሩ። እሺ፣ በቅድሚያ በጣም አመሰግናሃለው እዚህ አብሮኝም ተሳታፊ የሆነው ዶክተር ሞገስም እንዳየኸው በዚህ በጣይቱ የባህልና የትምህርት ማዕከል ላይ ከተገኙት እንግዶች አንዱና ዋነኛው ወረቀት አቅራቢም እሱ ነበርና እሱንም እንደዚሁ አመስግኝ ልጀምር እንግዲህ በአለፉት ረጅም ዓመታት ውስጥ ጣይቱ የባህልና የትምህርት ማዕከል እዚህ በስደት ለሚገኙ ኢትዮጵያውያን ይህንን አይነት በዓላትና ዝካድዋን ሲያደርግ ድርጅቱን ራሱ በትጌ ጣይቱ ከመሰየም ጀምሮ በጣም አስጊ ነው፣ አስፈሪ ነው እየተባለ በሚፈራበት ዘመን ጀምሮ የቋንቋን ባህልን፣ ታሪክን እንዲህ ለትውልድ በመቅረጽ እና በመስጠት ሲሰራ የቆየ ድርጅት ነው። በዚህ ዓመት ትንሽ ለየት የሚያደርገው ዓለም አቀፍ ኮሚቴ ተቋቁሞ በዚህ ዓለም አቀፍ ኮሚቴ ውስጥ እንግዲህ ከካናዳም፣ ከእንግሊዝ ሀገርም፣ ከኖርዌይም እኛም ከአሜሪካን የተለያዩ የአውሮፓ ሀገሮችን አካቶ አንዳንድ የአፍሪካ ሀገሮች ኢትዮጵያም እንዴት ይከበራል በሚል የተለያዩ ከተማ የአድዋ አዘጋጅ ኮሚቴ አባላትን አንድ በማድረግ በምን መልክ መረዳዳት እንችላለን በምን መልክ ነው የምናቀርበው በየከተማችን ምን እንሰራለን በሚል የጋራ የሆነ ስራ አድርገን የጥሪ ወረቀታችን ሳይቀር ተመሳሳይ በሆነ መልኩ ቦታ ስፍራ ከመቀያየር በስተቀር አንድ የሆነ ቅርጽ እንዲይዝ የጋራ አርማ እንዲኖረን በማድረግ ያዘጋጀ ነው። ስለዚህ በዚህ ዓመት አንድ ዓለም አቀፋዊ መልኩ ነው ተያዙ ከፍ አድርጎታል። ይህን የሚያደርግንበት ምክንያት እንደሚታወቀው ውጭ ተወልደው የሚያድጉ ህጻናቶች ደግሞ በጣም እየበዙ ነው። ለትውልዶች በያሉበት እንዴት ማስተላለፍ ይቻላል በሚል፣ ከዛም ሌላ በዓለም ላይ ትልቅ ተጽዕኖ ፈጣሪ የሆነ በዓል ነው። አድዋ የአንድ የኢትዮጵያ ብቻ ሳይሆን አፍሪካውም፣ ለጥቁሩም፣ እዚህ ላለውም ሰባችንም ላይ እንደሰማህ ወንድ እንግዶቻችን በዚህ በጃማይካም በካረቢያን ሀገርም ላሉት ትልቅ ፋይዳ ስላለው ዓለም አቀፍ የነጻነት ቀን እያለን የምናከብርበትን መንገድ ለመጀመር ያስችለን ዘንድ በዛ መልክ ነው ያ ያደረግነው እና ዝግጅቱን በጣም በደመቀ መልኩ ነበር የተካሄደው። የካሪቢያን ተወላጆች በመድረኩ ንግግር ያሰሙት ገብርኤል ጄ ክሪስቲያን የተባሉት በመግቢያችን ያነሳናቸው በጥብቅና ሙያ የሚተዳደሩት የካሪቢያን ተወላጅ እንግዳችሁ እንዳልሽው ዓለም አቀፋዊ ይዘቱን አሁን አራያነቱን አጉልተው ተናግረዋል። ዶክተር ሞገስ ወደ እርሰው ነው የምመጣው። ቀደም ብሎ እንደተገለጸው እርሶም የአድዋን ድል ታሪክና ከዚያም ጥቂት ቀደም ብሎ የነበረውን ጊዜ የሚመለከት ጥናታዊ ጽሑፍ አቅርበዋል። ብዙዎችን ቀልቤ ሳበ ሰፊ ዝርዝር የያዘ የጥናት ወረቀት ነው ያቀረቡት። በዚህ ለሬዲዮ ፕሮግራም እንዲስማማ እንደው በጣም መሰረታዊ የሆኑ ጥያቄዎችን ባነሳለት ከዶጋሊ እስከ አድዋ በሚል መውሰድ እንችላለን። ከቀደመው የዶጋሊ ጦርነት እጅግ ከባድ የሚሰኙ ሁኔታዎች በኢትዮጵያ ምድር ላይ የተከሰቱበት ታላቁ ረሃብ የሚባለውን ጨምሮ በወረርሽኝ መልክ የተነሱ በሽታዎች እጅግ ከባድ በሆነ ሁኔታ ውስጥ ያለፈችን ሀገር የሚያሳይ ስዕል ነው የሰጡን። ጦርነቱም ሲጀመር በዚያው አስቸጋሪ ሁኔታ ውስጥ ጦርነት እንደተገባ ነበረ የሚያስረዳው ጽሑፎ እና እስኪ ዋናውን ነገር እንመልከት። የዶጋሌው ጦርነት በምን ተቀሰቀሰ? ራስ አሉላ እንደምን ለውጊያው ተነሳሱ? የጣሊያንን ጦርስ እንዴት ለማሸነፍ ቻሉ? አጼ ዮሐንስ በናፒየር መሳሪያና በአሰልጣኙ በካርካም አማካኝነት ስልጣን ስለያዙ አጼ ዮሐንስ የእንግሊዝ ወዳጅነት እጅግ እጅግ ይወዱ ነበር። እንግሊዝ ግን አጼ ዮሐንስ የእንግሊዝ የልብ ወዳጅ መሆናቸው እያወቀ አጼ ዮሐንስን ተራ በተራ ከግብፅ ከሱዳን ደርቡሽና ከጣሊያን ጋር አጋይቶ የህይወታቸው መጥፊያ ቀይሰላቸው የመጨረሻው ጥላታቸውን በአስራስ ሰባላት ዓመተ ምሕረት ግብፅ ትታ የሄደችውን ምጽዋን አጼ ዮሐንስ ዲዝ ሲሉ ፈረንሳይ ቀድማ እንዳትይዝ ብለው እንግሊዞች ምጽዋን አጼ ዮሐንስ አይናቸው እያየ ለጣሊያን ሰጡባቸውና የጸቡ መጀመሪያ ሆነ። አጼ ዮሐንስ እንግሊዝ ላለማስቀየም እጅግ ለዘብተኛ የሆነ የተማጽኖ ዲፕሎማሲ ቢያካሄዱም ሶስት አመት ምንም ፍሬ ስላላገኙ አላዮች ደግሞ ደጋደጋውን በሓማሴን ምድር መስፋፋ ሲጀምሩ፣ ይሄን ያልወደዱ ራስ አሉላ ትዕግስታቸው አልቆ ምጽዋ አጠገብ የሚገኘውን የሰዓጢን ምሽግ አጠቁ። ጣሊያኖች በደንብ ተመቻቸው ምሽጋቸው ስለነበሩ በመድፍና በጠመንጃ የራስ አሉላ ወታደሮች በብዛት ስለጨረሱ ራስ አሉላ ለማፈግፈግ ተገደዱ። ጣሊያኖች መሳሪያ ስላለቀባቸው ከአስመራ መሳሪያና ወታደር እርዳታን ይመጣላቸው በተማጸሩት መሰረት ኮሎኔል ዲ ክርስቶፈር የሚባለው ኢጣሊያዊ አምስት መቶ ጣሊያን ወታደሮችና ብዙ አስካሪዎች ይዞ ከአስመራ ወደ ሰዓጢ ሲገሰግስ ራስ አሉላ ዶጋ አሊ ሜዳ ላይ አገኙና ሰባት ሺ ወታደር ይዘው ጦርነት ገጠሙትና አራት መቶ አምሳ ጣሊያኖችን በሞላ ጨረሷቸው። ይህ የዶጋ አሊ ጦርነት ይባላል። መልካም የዶጋሊ ጦርነት ያስከተላቸው በዚሁ ጽሑፎ የተመለከቱትን መለስ ብለን እናያለን። አለም ጸሐይ ወደ አንቺ ልመለስና ዝግጅቱን በተመለከተ ቅድም ጠቀስ አድርገሻል። አለም አቀፋዊ ፋይዳዊ ይልቁንም ደግሞ ለጥቁር ህዝቦች በሙሉ ባሉበት በተምሳሌትነቱ አንድን የነጭ ወራሪ ኃይል ያሸነፈ ጥቁር ህዝብ ለነጻነት ሁሉ በምሳሌ ተደርጎ በአፍሪካ ውስጥ ለተለያዩ ሀገሮች የነጻነት ትግል መነሳሳት ትርጉም ነበረው፣ ዋጋ ነበረው የሚለውን አስተሳሰብ ያንጸባረቁ ናቸው። ቀደም ብዬ ስማቸውን የጠቀስኳቸው ጽሁፍ አቅራቢ በዝግጅቱም ላይ የተገኙ ሌሎች የካሪቢያን ሰዎች ነበሩ፣ እሳቸው ሲያስተዋውቋቸው የተመለከትኩት። እስኪ ንገሪ፣ እንዴት ነው? ይህን የአድዋን ዓለም አቀፋዊ ፋይዳ ከፍ ለማድረግ እየሞከራቸው ያላችሁት እዛም መድረካችን ላይ እንዳቀረብ ነው። በብዙም ማህበራዊ ድረገጽ ላይ ለመላክ ሞክረናል። የመጀመሪያ ተግባር ያደረግነው የቦርድ አባሎቻችን ከእኛም ካውንቲ ጭምር ጥያቄ በመጠየቅ ይህንን ማርች የአድዋ የድል ወር የሚል ፕሮክላሜሽኑን ለጣይቱ ማከል እንዲልኩ ወሩንም የአድዋ የድል ወር ብሎ በማሰየም ነበረ ያደረግነው። ቀጥለን ደግሞ በእለቱ የሚናገሩ በተለይ የዚህ የታዋቂው ታጋይ የማርከስ ጋርቬ ልጅ እንዲገኝ ዶክተር ጁልየስ ጋርቬን፣ የዶክተር ሳሙኤል ክርስችንን እና ሚስተር ገብርኤልን መጋበዝ ነበር የፈለግ ነው። ዓለም አቀፍ መልኩን ለማሳየትና አድዋ ለጥቁሮች ምን ፈየደ የሚለውን ነው። ይሄ እንግዲህ አንደኛ እንዳልኩት ለእኛ ወጣቶች ብዙዎቹ አያውቁትም፣ ከኢትዮጵያም በላይ መሆኑን ማሳወቅ አለብን። ሁለተኛ በዓለም አቀፍ ደረጃ ለሌሎች ዜጎች ምን ያህል ጥቆችን በመወከል አንዲት ኢትዮጵያ የምትባል አፍሪካ ውስጥ ያለች ሀገር አንገቱን አቅንቶ እንዲሄድና በነጻነቱ እንዲያምን አድርጎ ለሌላ ነጻነት እንዴት እንዳነሳሳ ነው። እንግዲህ ሚስትር ገብርኤልም ሲያቀርብ የነበረው በምሽቱ በጣም ደስ የሚል ነው። እሱ የሚያቀረበው ጽሁፍ ለሌሎቻችን ብርታት ለሌሎቻችን ጉልበትን የሆነው በቀኝ ግዛት ውስጥ ለነበረው ጥቁር ሁሉ በልበ ሙሉነት ያንን ሀገር እንዲታገልና ለቀጣይ የጥቁሮች እንቅስቃሴ ብርሃን የሆነ ድል ነው የሚለውን ነገር ለማስጨበቅ ስለፈለግን እሱ ላይ ነው የሰራ ነው። ከዚህ ሌላ በራሳችን በኩል ደግሞ ምንድን ነው አሁን የማይዘነጉ ነገሮች በአጭር ሰዓት ልናቀርብ የምንችላቸው በሚል የጣይቱ ቦርድ አባላት የጣይቱ የሙያ ልጆቼ ተሰብስበን የወሰንበት ነገር ቢኖር ምንድን ነው፣ ከአዋጁ ጀምሮ እንደ ነጻዲቅ ያሉትን አዝማሪዎች የሚወክል የቤተ ክህነቱንና ታቦቱ አብሮ መዝሙጡን የሚወክል መሪ የነበሩትን አዝማቾች ባህሪ ትልልቆቹን እንጃ ማስገበየውን ባልቻን ንንግስት ጠቅላይ ማመት ሌሎቹን የሚወክል ባህሪ፣ ከዛ ደግሞ ስማቸው ያልተጠቀሰ የንጉሳቸውን መሪ ቃል ብቻ ተከትለው የሄዱ ሀገር ያዳኑ ያተረፉ አርበኞችንም የሚመለከት ሀሪያት በመንበብ ማበጀት እምቢልታው ሳይቀር፣ ፉከራው ሳይቀር፣ ነጋሪቱ ሳይቀር እንዲታይ ነበር የፈለግ ነው። አሳይተናል። ያድዋን ዘመቻ በጠቅላላው እንዴት እንደሄዱ ከዛም ደግሞ ሀገር ሰላም ስትሆን የንጉስ ግብር የሚለውን ባህል ለማሳየት ባህሉም በጠበቀ ሰውን እንደያዙ፣ ብርሌያቸው እንደገባ፣ ሴቶ ዛዝርቱም መኳንንቶቹም እንደተቀመጡ የሚደረገውን የእራት ግብርም እሷንም ለማሳየት ነው የሞከር ነው። በጥበብ ከጠቀስቸው ውጪ ከሳኖ ዜሰ የደራሲ አለማየሁ ሞገስ ልጅ ዶክተር አለም ገና መጥቶ ነበር። ዶክተር ይርጋ ገላው ከአውስትራሊያ አድዋን የሚመለከት ግጥም ልኮልናል። ዶክተር አብነት በዛ ረዴትን የመሰለ ወጣት ሐኪም ነው። ብዙ የጤና ሐኪሞች ታድለናልኛ ዚህ መልካናገር እንደ ዶክተር ገበየ እንደ ዶክተር ሞገስ ገጣሚያን፣ ስለ ቋንቋና ስለ ስነ ጽሑፍ ትኩረት ያላቸው ሰው እነሱንና ወጣት ደግሞ በጣይቱ ራሱ የፈለቁትን እንደነ እስራኤል እንደ ሜልሻዳ ያሉትን ደግሞ ለወጣቱ በራሳቸው ቋንቋ ግጥሞቻቸውን እንዲያነቡ በማድረግ ነሶስና ነሰላም እነዚህን የመሳሰሉ ሰዎች እንዲቀርቡ በማድረግ ነው። ሌላው በዚህ ዓመት የታደለው ነገር ተዋናይ ቴድሮስ ተስፋዬ በአጋጣሚ በሌላ ጉዳይም ቢሆን እዚህ በመገኘቱ በመሃላችን የምኒልክን ገጸ ባህሪ ወክሎ አብሮን እንዲሰራ አድርገ ነው። ማሳተፋችንም ሌላ ጉልበት ሆኖላል። ከእሱ ጋር ያው ታዋቂው መለስ ወልዱም አብሮ ተሳትፏል። እነዚህ እነዚህን አካተን ነው እንግዲህ ኪነጥበቡን ያደመቀልን ብለን የምናስበው በዚህ አጋጣሚ እንግዲህ ለሁሉም አብረውኝ ለሚደክሙ ባለሙያዎችም የቦርድ አባላትም ኮሚቴ አባላትም እንደው ከፍተኛ ምስጋናዬን ማቅረብ እፈልጋለሁ። መልካም እንግዲህ ዓለም ከዝግጅቱ አጠቃላይ ሁኔታ ጋር የተያያዘ ጥያቄዎችን ሁሉ መለሰሻል። ወደ ታሪካዊ ይዘት እንመለስና ዶክተር ሞገስ ቀደም ብለው ከዶጋሊው ጦርነት መቀስቀስ ጋር የነበሩትን ሁኔታዎች አንስተዋል። ራስ አሉላ የጣሊያንን ጦር በመጨረሻ ዶጋሊ ላይ ድል ነስተዋል። ከዚያ በኋላ ግን ምን ተከሰተ? በጽሁፎ እንዳቀረቡት የሚቀጥሉትን ሁኔታዎች ቀላል አላደረገም። ጣሊያን ቂም እንድትአረግዝ ምክንያት የሆነ ይመስላል። እስኪ ያጫውቱን። እሺ፣ ዋና ቁም ነገሩ እዚህ ላይ ነው። ምክንያቱ ፈረንጆች እስከዛ ጊዜ ድረስ አውሮጳውያን ነጭ ዘር ከሁሉም ዘር የበለጠ የተሻለ በማንም ዘር የማይሸንፍ በተለይ በጥቁር ዘር የማይሸንፍ የማይበገር ዘር ብለው ያምኑ ነበር። በዚህም ዓለምን የማሰልጠን ኃላፊነት አለብን ዋይት ማንስ በርድን ብለው በአስራ ስምንት ሰማንያ አራት እንደ ፈረንጆቹ በርሊን ላይ ተሰብስበው ለበርሊን ኮንፈረንስ ስካምብል ፎር አፍሪካ አውሮጳውያን እርስ በእርሳቸው ሳይጣሉ አፍሪካ እንዲቀራመቱና ኮት አንኮት እንዲያሰለጡ ነው ተፈራረሙ። ለሁሉም ነገር በለስ ቀንቷቸው አንዱን በአንዱ እያማቱ ዲቫይድ ኤንድ ሩል በሚለው ኮንሴፕት ትንሽ ዋጋ ከፍለው አፍሪካን ለመቀራመት ለመያዝ በቅሰው ነበረ። ነገር ግን በዶጋሊ ጦርነት ለመጀመሪያ ጊዜ ይሄን ያህል ነጭ ወታደር አራት መቶ አምሳ ጣሊያኖች በጥቁር ኢትዮጵያውያን መገደል በአውሮፓ ጎራ ውስጥ ታላቅ ድንጋጤ ሽብርና ፍርሃት ፈጠረ። ስለዚህ ጣሊያኖች ድምፃቸውን አጥፍተው ጥርሳቸውን ነክሰው በበርሊን ኮንፈረንስ መሰረት ከእንግሊዝ ጋር መክረው ከእንግሊዝ ቅኝ ግዛት ከህንድ አገር ቦምቤ መርከብ ልከው ያችን መርከብ ወደ ምጽዋ ተመልሳ ከውስጧ ሁለት ላሞች ወጡና ሐማሴን ምድር ተደቀቁ። በአስራ ስምንት ሰማንያ ዓመተ ምህረት እነዚህ ሁለት ላሞች ሪንደርፔስት ቫይረስ ወይም የደስታ በሽታ በሚባል ቫይረስ የተለከፉ ነበሩ። ሪንደርፔስት ቫይረስ ማለት የቀንድ ከብት ኮሮና፣ የቀንድ ከብት ኮቪድ ማለት ነው። በትንፋሽ፣ በፈሳሽ፣ በንክኪ፣ በምግብ ከቀንድ ከብት ወደ ቀንድ ከብት እየተላለፈ ከብቱም በቶሎ የሚገድል በሽታ ማለት ነው። ይህ በሽታ በአንድ ጊዜ የኢትዮጵያ ከብት ሞላ ጨረች። ከሁሉ ጸሐፊዎች በጊዜ የነበሩት አለቃለማ በደንብ ሲያስቀምጡት እንዲህ ይላሉ በአስራ ስምንት መቶ ሰማኒያ ዓመተ ምህረት በግንቦት ወር የሐማሴን ከብት አለቀ። በሰኔ ወር የትግራይን ከብት ጨረሰ። በሐምሌ ወር የበጌ ምድርን፣ በነሐሴ ላስታና ወሎን፣ በመስከረም የጎዣም ከብት በሙሉ አለቀ። በህዳር ወር ሸዋ ገብቶ የሸዋ ከብት አንድ ሳይቀር አለቀ ይላሉ። በሀገራችን ያን ጊዜ ከሚገመተው ከሀያ ሚሊዮን የቀንድ ከብት ማለት ላም፣ በሬ፣ ፍየል፣ በግ ዘጠና በመቶ በዚሁ በሽታ አለቀ። ይህን ዘመን አባቶቻችን የከብት በሽታ ዘመን ይሉታል። አዛት ምንቶ ሰማሊ ዶክተር ሞገስ አሁን እንግዲህ ገለጹልን። የራስ አሉላ የጣሊያንን ጦር ድል መንሳታቸው፣ የዶጋሊው ድል በድልነት ብቻ አልተቋጨም። ይልቁንም በኢትዮጵያ ላይ ተነጣጠረ የሚያረገዘ አገሪቱን መጉዳት የሚችል ሁኔታ ተደረገ ነው የሚሉን ይሄ የደስታ በሽታ የሚባለው እንስሳት የሚፈጀው በሽታ ሆን ተብሎ ተውጠንጥኖ የተደረገ ጉዳይ ነው ነው የሚሉን እንግዲህ እኔ ካሁን ካነበብኩት እንደዚህ አይነት በአማርኛ ምለው እጅግ የሰመረለት የዘር ማጥፋት ዘመቻ በኢትዮጵያ ከአስራ ስምንት ሰማንያ እስከ ሰማንያ አራት ዓመተ ምህረት ነው ምለው በእንግሊዝኛው አጠራር ባዮሎጂካል ወርፌር የሚባለውና እርስዎ ቀደም ብለው ወደ አማርኛ መልሰው የገለጹት ሆን ተብሎ እንስሳቱን ለመመረዝ የተደረገ በውጤቱም ያን ህዝብና አገር ለመጉዳት የታለመ ድርጊት ነው ነው የሚሉት? አዎ ከብቱን አክትቶ ረሃብን በኢትዮጵያ ለማምጣት ነው። በእርግጥነት ለመናገር የሚችለው እንግሊዞችና ጣሊያኖች በመንግስት ደረጃ መክረውበት የፈጸሙት የዘር ማጥፋት ዘመቻ ባዮሎጂካል ዎርፌር ኤን ጂኖሳይድ ነው። ዶክተር ሞገስ የሚከተል ጥያቄ ላንስ አለት። በዚህ አሁን በገለጹት ሁኔታ የኢትዮጵያ መከራ የጀመረ ነው የሚመስለው። እንስሳት ቀድሞ አለቁ። እንዳሉት ሀያ ሚሊዮን የሚደርስ የቀንድ ከብት ያለበት ሀገር ዘጠና በመቶ እንዳለ ረገፉ። ከባድ ረሃብ ተከተለ። በዓለም ደረጃ የሚታወቅ የተመዘገበ ነው። ይሄ በኢትዮጵያውያን ዘንድ ክፉ ቀን በሚል የሚታወቀውና ሚሊዮኖችን ስለጨረሰው ድርቅና ቸነፈር ስላስከተለ ከፍተኛ ወረርሽኝ የተከተለበት ነው። እሱን ደግሞ እስኪ በአጭሩ ያስረዱን። በጽሑፉ አቅርበውታል። እንግዲህ በአስራ አስራ ስምንት መቶ ሰማኒያ አመተ ምህረት ይህና ከብት በሀገራችን ከሞተ በኋላ ይህን የሞተውን ከብት የሚቀብር ወይም የሚያቃጥል ሰው ስለጠፋ አገር መሬቱ ሸተተ። የሀገራችን እርሻ በበሬ ስለሚታረስ በሬውም በዚህ በሽታ ስላለቀ እህል ስላልተዘራ ረሀብ ገባና የክፉ ቀን ዘመን ተጀመረ። በዚህ በአስራ ስምንት መቶ ሰማኒያና ሰማኒያ አንድ አመተ ምህረት ይህን የሞተውን የከብት ሬሳ የሚበላ ዝንብ አገሩ ወረረውና ተስቦ፣ ታይፎይድ፣ ኮሌራ፣ አጣራፊ ትውከትና ተቅማጥ በሽታ ህዝቡን መረፍረፍ ጀመረው። በዚያ ላይ ደግሞ ረሃቡ ተጨመረበት። በአስራ ስምንት መቶ ሰማንያ ሁለት ዓመተ ምህረት በሁለተኛው አመት ዝናብ ቀረና ድርቅ ሆነ። ይህን ቢዘራም አልበቀለለ። በዚህ ላይ ተስቦ ረሃቡ ህዝቡን መረፍረፍ ቀጠለ። በሶስተኛው አመት በአስራ ስምንት መቶ ሰማንያ ሶስት ዓመተ ምህረት ፈንጣጣ የሚባል በሽታ ገባና ታዳጊ ሕጻናቱን፣ አሮጊቱን፣ ሽማግሌውን ሁሉ መመድመድ ጀመረ። አመቱ ሳቅ አባቶቻችን የነፋስ በሽታ የሚሉት ፈረንጆች ኢንፍሉዌንዛ የሚሉት በሽታ ገባና እንደገና ያንን ህዝብ መግደል ጀመረ። በአራተኛው አመት በአሳስመቶ ሰማለት አመተ ምህረት እንደው በመርሻና በእንጨት ተቆፍሮ ተዘርቶ በልብቅ የበቀለ እህል እንዳለ ብሎ የአንበጣ መንጋት ያለ ያን የሌለውን በልቶ እህል ከነ ምልክቱ በሀገራችን ጠፋ። ምስኪን ህዝባችንም በረሃብና በበሽታ አለቀ። በዛን ጊዜ አሁን መቶ ሀያ ሚሊዮን የሆነው በኢትዮጵያ ህዝብ ምናልባት የዛን ጊዜ ስምንት እና ዘጠኝ ሚሊዮን ቢሆን ከነዚህ ሪቻርድ ፓንክረስ ሰላሳ አምስት በመቶ የኢትዮጵያ ህዝብ በረሃብና በበሽታ አለቀ። ይህ ማለት በቀላሉ ሶስት ሚሊዮን የኢትዮጵያ ህዝብ በዝ አለቀ ማለት ነው። እነዚህን አራት አመት አስራ ስምንት ሰማንያ እስከ አስራ ሰማንያ አራት ድረስ አባቶቻችን የክፉ ቀን ዘመን ይሏቸዋል። አሁንም አለቃ ለማ ለመጥቀስ ፈልጋለሁ። ምክንያቱም በጊዜው ነበሩ፣ እሳቸው እንደ ብላተን ጌታ በኋላ የተፈጠሩ ሳሉ የዓይን ምስክር ነበሩ። እንግዲህ አመቱ እንደዚህ የቀጣም በኋላ በአስራ ስምንት ሰባት ዓመተ ምህረት ከብቶች ከኡጋዴና ከባሌ የተሰበሰቡ እየተደዱ ገበሬው የታደሉ ስለተባዙ ቀስ በቀስ ማገገም ጀመረ። ነገር ግን ሙሉ በሙሉ መዳን ከአስር አመት በላይ ወሰደ። መልካም ዶክተር ሞገስ ወደ ታሪኩ መገባደጃ እናምራና ከአመታት በኋላ የሆነውን ዋናውን የአድዋ እንድል የምንመለከትበትን የመጨረሻውን ጥያቄ ልሰንዝር ለአውሮፓውያን የዘመን አቆጣጠር በ1896 በኢትዮጵያን ዘመን አቆጣጠር በ1888 የኢትዮጵያ አርበኛ የወራሪውን የጣሊያን ጦር ድል ነስቶ የአድዋን ድል ተጎናጽፏል። ነገር ግን የቱን ያህል ከባድ እንደሆነ የሚያሳይ ይልቁንም ደግሞ ከቀደመው የመከራ ጊዜ ጋር የተያያዘ የረሃቡ ጊዜ ጨርሶ የተወጣበት ጊዜ አልነበረምና ና ጦርነቱ ለአጭር ጊዜ እንኳን ቢራዘም በአገሩ ላይ ነክሶ የነበረው ረሃብ የአድዋን ድል ውጤት በቀየረው ነበር፣ የሚል የአንድ ፀሐፊን ማስታወሻ መነሻ አድርገው በጽሑፉ ድምዳሜ ላይ አቅርበዋል። እስኪ ይህንኑ የመጨረሻ እናድርገው። ምን ይሆን ነበር? ምንድን ነበር በዛ ሰዓት የሚመስለው ሁኔታ? ከታሪክ አንጻር በጣም ጥሩ ጥያቄ ነው። ምክንያቱም ብዙ ሰዎች ግራና ቀኝ ሲያገናዝቡ ምን ይልክ ከአድዋ ጦርነት በኋላ እርሳ ገብተው ለምን ይሄን አላደርጉም ያን አላደርጉ የሚል ብዙ ስችቶች አሉ። ነገር ግን በጊዜ የነበረው ሁኔታ ስንመለከተው ይህ ቸነፈሩ ባለቀ የክፉ ቀን ባለቀ በአራተኛው ዓመት አድዋ ሲዘመት ረሃብ ከሀገሪቱ በተለይ ከትግራይና ከወሎ አልወጣም ነበረ። የተረፈው ሕዝባችንም ገመምተኛ ነበር። አድዋ ከዘመተው መቶ ሺህ ወታደር ሀያ ስድስት ሺህ ሀያ ስድስት ፐርሰንቱ ወታደራችን ገመምተኛ ነበር። አድዋ ደርሶ ለጦር ተሰልፎ ከቆየው መቶ ሺህ ወታደር ደግሞ ከባድ ይህን ጥረት ስለነበረበት በየቀኑ ሰላሳ ሺህ ወታደር ከአድዋ ጦር ሜዳ ሩቁ በትግራይ መንደር ውስጥ እህል ፍለጋ ይርመሰመስ ነበር። ስለዚህ ከፍተኛ ከፍተኛ ችግር ነበረበት። ዋይልድ የተባለ አንድ የእንግሊዝ ታሪክ ጸሐፊ ጽጽፍ ጣሊያኖች ቸኩለው ጦርነቱን በየካቲት ሀያ ሶስት ከመጀመር ይልቅ ትንሽ ታግሰው በየካቲት ሀያ ስምንት ቢጀምሩት ኖሮ የምኒልክ ወታደር በረሃብ ተፈቶ ተሸንፎ የአገኙት ነበር ብሏል። ምኒልክ ታዲያ ጦርነት በኋላ እንደገና ይህን ረሀብተኛ ወታደር ሰብስበው ኤርትራ ሄደው እንደገና ጣሊያንን ለመውጋት ጉልበቱም አልነበራቸውም። ቢያደርጉትም ኖሮ ውጤቱ ሽንፈት ነበር። የጦርነት ውጤት በተሰማ ጊዜ ኢጣሊያ ውስጥ ንቅረብሻ ተነስቶ ጠቅላይ ሚኒስትሩ ክሪስፒ ሪዛይን አድርገው የጣሊያን ሕዝብ ተሰብስቦ ብዙ መርከቦች እና ብዙ ወታደሮች ይዞ ወደ ምጽዋ እየገሰገሰ ነበርና አጼ ምኒልክ በደከመ ጉርበታቸው በጣሊያንን ጉጓጉ ኖሮ የአድዋ ድል ይሰረዝ ነበረ። ምኒልክ በጦር ጊዜ ኤክሰለንት ስትራቴጂስት ብቻ ሳይሆኑ በሰላሙ ጊዜ ቢሆን ብሪሊያንት ዲፕሎማትና ስትራቴጂስት ነበሩ። ስለዚህ ኤርትራ ሄደው ጣሊያንን ለማባረር ያልፈለጉበት ዋናው ምክንያት የጉልበት እጥበት ነበራቸው ነው። አወዛጋቢውን መረብን ለምን አልተሻገሩም ለሚለው በዚያውም ራሱ ጦርነቱ እንድል በነሱበት ቦታ እንግዲህ እንደሚባለው ያናሀ የገነነ ከሆነ በአምስት ቀናት ልዩነት ቢዘገይ ኖረው ጦሩ በረሃብ በተፈታ ነበረ፣ ችግር ላይ በወደቀ ነበር ነው። ይሄ በእርግጥ የሚስብ ነው። የታሪክ ጸሐፊዎችንም መላልሰው ደጋግሞ እንዲያው የሚጋብዝ ይመስለኛል። ጥሩ ጥሩ ትልልቅ መጽሐፍት ከኢትዮጵያውያን ውጪ በዚህ ዘመንም እየተጻፉ ነው። በአሜሪካውያን የተጻፈውን የቅርብ ጊዜ መጽሐፍ እናስባለን። ምክንያታዊ የሆነ አሁን ባለንበት የኢትዮጵያ ሁኔታ ደግሞ በተለየ ስሜት እንዲታይ የሚያደርግ ይመስላል። በእርግጥ በኢትዮጵያ የተከበረበትን ጨምሮ የሚያነጋግሩ ራሳቸውን የቻሉ ርዕሶች አሉ። ዝክራ አድዋ መቶ ሀያ ሰባተኛው ዓመት በዓል የካቲት 23 2015 ዓ ም በኢትዮጵያውያን አቆጣጠር ባለፈው ሐሙስ የተከበረውን የዋሽንግተን ዲሲውን በዓል ነው የተመለከት ነው። አዘጋጇ አለም ፀሐይ ወዳጆ። የመድረኩ ተሳታፊዎች ውስጥ ጥናታዊ ጽሁፍ ያቀረቡት ዶክተር ሞገስ ገብረ ማርያም እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። ጊዜ ርስት ልኝ በጣም በጣም እናመሰግናለን። አሉ ላይ ምንም አመሰግናለሁ አሉላ በጣም በጣም አመሰግናለሁ። አለም ፀሐይ በጣም አመሰግናለሁ። ዋዋ קייט פון גוסטער יו נער וואס נэт דער I'm in the ደግሞ ቀደም ብለን በመግቢያችን ያስተዋወቅ ነው ቃለ ምልልስ ነው። አሁን በዚህም ቅንብር የንጹህ ውሃ እጥረት የበረታ ምስቅልቅል በሚያስከትልባቸው አካባቢዎች የውሃ አቅርቦት ለማስገኘት በሚያስችል የበጎ አድራጎት ሥራ ላይ የተሰማራ የአንድ የኢትዮጵያ አሜሪካውያን ማኅበረሰብ የቅርብ ጊዜያት ክንውኖች መልከት እናደርጋለን። አቶ እስክንድር ታምራት የተስፋ ምንጭ ወይም በእንግሊዝኛው ስትሪም ኦፍ ሆፕ የሚባለው እዚህ ዩናይትድ ስቴትስ የሚገኝ ኢትዮጵያ የውሃ ችግር ላይ ላሉ ማህበረሰቦች የውሃ አቅርቦት ለማድረስ የሚሰራ በጎ አድራጎት ድርጅት መስራች አባላት መካከል አንዱ ናቸው። አቶ እስክንድር በአሁኑ ወቅት አዲስ አበባ ነው የሚገኙት። እንደምናመሹ ከመሸ ነው የደወልነው። ጊዜውን ለዚህ ቃለ መጠይቅ ስለሰጡንም በጣም አድርገን እናመሰግናለን። እንደምን አመሸህ ወይዝሮ ከምጭት። ይህንን እድል ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ይመስገን፣ እኔ ነኝ፣ ሰላም ነኝ። ከዚህ በፊት በሌላ ዝግጅት አነጋግረነት እናውቃለን። በአጭሩ ለራዲዮ መጽሔት አድማጮች እስቲ የተስፋ ምንጭን፣ ስትሪም ኦፍ ሆፕን አጠር አድርገው ያስተዋውቁልን በመጀመሪያ። እሺ እንግዲህ ስትሪም ኦፍ ሆፕ ወይም የተስፋ ምንጭ የተባለው ድርጅት የተቋቋመው በሁለት ሺህ አስር እንደ አውሮፓውያን አቆጣጠር ነው። ሀገር ቤት ያለውን ችግር በመመልከት እስቲ እኛ ብለን እንደዚህ ተባብረን ለኢትዮጵያውያኖች እዛ ያሉት ኢትዮጵያውያን የሚሆን የውሃ ጉድጓድ በማስቆፈር ቢያንስ በአመት አንድ ጉድጓድ ብናስቆፈር ህዝባችን እንረዳለን በሚል ተነሳስተን ነው እንግዲህ የደረስነው። አቶ እስክንድር እንግዲህ ቀደም ብሎ ቆንጅት በወጉ እንዳስተዋወቀችው ብዙዎችን የሚያበረታታ ኢትዮጵያ የውሃ ችግር ስር የሰደደ ነው። በተለያዩ አካባቢዎችን በብዛት ይታያል። ያን መሰረታዊ ችግር ለመቅረፍ ያቅማችሁን እያደረጋችሁ ያላችሁ መሆኑን የተረዳ ነው። የመጨረሻው የቅርብ ጊዜው ፕሮጀክታችሁ ከተካሄደበት አፋር መልስ ነው። አዲስ አበባ ላይ ዛሬ ማምሻውን አግኝተኖት የምናወራወት እና እስኪ ይንገሩን፣ የት አካባቢ ነው አፋር፣ ይህ የመጨረሻው የውሃ ቁፋሮ እና ህዝብ ውሃ የሚያገኝበትን ሁኔታ ያመቻቻችሁበት ስራውስ ምን ይመስል ነበር? በሰው ውስጥ በኩል ምን ተስፋ አሳድራችሁ? በሱን እንደርደር። እሺ እንግዲህ አፋር አካባቢ ሌ በምታነወረ ህዳር ታይሉና ጋራሮ በሚባል መንደር ነው። ጊዜ ሶስት የውሃ ፕሮጀክቶች የተሰሩት ከአንድ ከስድስት ወር በፊት ነበረ ስራ የተጀመረው አታድፈው እንዲያልቅ ተደርጓል እና እሱን ለማየት ነበረ ወደዛ ይሄድ ነው አካባቢው ነቱ ለመናገር ከከብቶች እና ከህዝብ በስተቀር ከተወሰነ የዘናና ኑሮ የሚኖሩ የአፋር ህዝብ ተቀር ምንም ነገር የለም። እዛ ለመሄድ መንገዱም ከሚሌ ሰላሳ ስድስት ኪሎ ሜትር የሆነ ርቀት አለው። ግን መንገድ የሚባል የእውነት መንገድ የለም። እንዲሁ እየፈለጉና ሌላ ትራክ እየተከተሉ ነው ወደዛ የሚሄዱት የሚደረሰው እና ትንሽ አስቸጋሪ መንገድ ነበር ቦታ ግን እዛ ስንደት ያየው እና ያገኘ ነው ሁኔታ በጣም ልብ የሚነካ ነው። አንደኛ የውሃው ምረጋ በሚደረግበት ጊዜ ሕዝቡ የተሰማውን ደስታ በጣም በሚገርም አይነት ገልጸዋል። ያላቸውን ፍየል አርደው የግመል ወተት ዳቦ ተሰርቶ ምን ብሎ ነው የመጣው እና በጣም ደስ የሚልና በጣም የሚያደንቁት አይነት ነበር ግብዣ አዎ ግብዣ ተደርጓል። ግን ከሁሉም የሚገርመው ህዝቡ እንዴት ህይወቱ በከብቶች ላይ የተመሰረተ ነው። ዋናው ህይወት ያለው የከብቶቹ ማብላት፣ ከብቶቹን በየቦታ ቁጦች መፈለግ፣ ለከብቶቹ ውሃ ፍለጋ ነው እና እኛ ስንመጣ ከምግቡ በፊት የጠበቀን ከብቶቻቸውን ለእኛ ለማሳየት ያደረጉት ትልቅ ጥረት እና ከብቶቹ በብዛት ሆነው መጥተው በምናይበት ጊዜ የተሰማን ስሜት በጣም ደስ ሚል ነበር። እነሱም ደግሞ ከብቶቻቸው እንደኛ በማሳየታቸው በኩራት ነበር ያለን ያሳንፍ ብና የተናገሩት ነገሮች ብዙ ልብ የሚለጉ ነበሩ። እንዴት ችግር እንዳለባቸው ውሃ ለማግኘት ምን ያህል እንዲጓዙ እንደነበረ፣ የውሃ መምጣት ደግሞ እዚያ ቦታ መኖር በአንድ ላይ በመሰባሰብ በብዛት ዘመዳቦችም ናቸው ተሰባስበው ትምህርት ቤት ለማሰራት ክሊኒክ ለማሰራት መንግስትን የሚጠይቁበትን እድል ድርጅቶችን በመጠየቅ በዚህ ያንን ቦታ የማስፋፋት ተስፋ እንዳላቸው ሲናገሩ በጣም ደስ ይላል። አቶ እስክንድር እንግዲህ እያወራን ያለ ነው። ቀደም ብሎ እንደገለጹት ስር የሰደደ ችግር ነው። ወዲሁም ደግሞ ለተከታታይ አመታት ዝናብ ያልዘነበበት ጊዜ ነው። ኢትዮጵያ አብዛኛው በድርቅ የተመቱ አካባቢዎች ና ዳችሁበት ቦታ ደግሞ ቀድሞውንም ደረቃማ አካባቢ ነው እንደ ገለጹትና አርሶ አደሮች ከቦታ ወደ ቦታ ተዘዋውረው ከብቶቻቸውን የሚያረቡበት እንደመሆኑ እንዴት ውሃ ተገኘ? በወትሮም የማይገኝበት ቦታ ስለሆነ ምን አይነት ስራ ነው የሰሩት የሚለው የተለየ ስሜት የሚያሳድር ይመስለኛል። አዎ በጣም ጥሩ ጥያቄ ነው። ጉድጓዱን እኛ አልቆፈርንም። ጉድጓድ የተቆፈረው ከነሱ ካሉበት የአፋር ህብረተሰብ ያለበት ቦታ ከአራት ኪሎ ሜትር እስከ ስፍር እና አስራ ሁለት ኪሎ ሜትር ድረስ ይሄዳሉ። እዛ ቦታ ከዚህ በፊት ቆይቶ በጉርጓድ የተቆፈራለ በሶላ እያወጡ ካምፕ አድርገው እዛው አጠገቡ ላለው ህዝብ ያቀርባሉ። በተወሰነ ሰው የሚያደርገው ነው። ምንድን ነው ከዛ ወዲያ ብዙ መንደሮች አሉ ውሃ የማያገኙ በግራቸው እንዳልኩት ከአራት ኪሎ ሜትር እስከ አስራ ሁለት ኪሎ ሜትር ከዛ በላይ እየመጡ ከብቶቻቸውን እያመጡ የሚያጠጡ ናቸው እና እኛ ያንን ውሃ ወስደን ትልቅ ሬዘርቮር አሰርተን ውሃ ማጠራቀሚያ ያው ተራቀመ፣ ውሃ ደግሞ ወደ መንደሮች እየሄደ በግራቪቲ በራሱ ኃይል ማለት ነው። ከፍተኛ ቦታ ስላለ እዛ ደግሞ ቦኖ አሰርተናል። የውሃ መከፋፊያ ቧንቧዎች አሰርተን ሶስት ቦታዎች ላይ ያ ተሰርቶ ህዝቡን ይረዳል። ከዛ ደግሞ የከብቶች የሚቀጡት እንደ ገንዳ ይሰራል እና እሱ ተሰርቶ ነው አሁን በህዝቡ የተሰጠው። የማየት እድል አልነበራችሁም? እናንተ ቁፋሮ ሲካሄድ እናንተ ውሃውን ወደ ሰው ማቅረብ ነው የሰራችሁት ስራ? ቁፋሮ ተካሄዶ ነበር፣ እናንተ ስትሄዱ፣ ስንሄድ። ዋናው መነሻውን ነው የምትለኝ። እሱ ከሆነ የቆየ ነው፣ ብዙ ጊዜ በፊት የተሰራ ነው ያጉድጓድ ነገር፣ ግን የሚያደረግ ነው ይሄንን እናተራቂ ነው በመስራት ቧንቧውን ደግሞ በመዘርጋት ነው ትልቁ ስራ የተሰራው። ይህንን ስራ የተወሰኑ ሰዎች ሂውስተን አካባቢ፣ ኦክላሆማ አካባቢ የሚገኙ ቤተሰቦች፣ ጓደኛሞች፣ የጓደኛሞች ልጆች እንዲሁ ከኪሳችሁ እያወጣችሁ እንደውም ብዙም ማህበረሰቡን አልፋችሁ ሳትጠይቁ በምታጠራቅሙት ገንዘብ ልጆቻችሁ በየ የሚሰሩበት መስሪያ ቤት እየጠየቁ በሚያገኙት እርዳታ አማካይነት እንደነበረ ባለፈው ገልጸውልናል እና አፋር ላይ ላደረጋችሁት ህዝቡን የሚጠቅም አስተዋጽኦ ምን ያህል ወጪ ጠየቀ? በውጭ የሚገኘው ማህበረሰብ ከተባበረ እንዲህ አይነት እርዳታ ለማድረግ ቀለል እንደሚል የሚገልጽ መረጃ ይሰጡናል፣ በሚል ነው እና እስኪ እሱን ይግለጹልን። ጥሩ ጥያቄ ነው። በዚህ ላይ ተለይም ትኩረት የሚሰጠው እኛ የምንሰራቸው ፕሮጀክቶች አነስተኛ ናቸው። ለትንንሽ መንደር መኪና የማይገባበት ብዙ የእርዳታ ድርጅቶች የማይደርሱበት የሆኑ ቦታ ነው። ከዛም አልፈን ደግሞ ጉድጓድ መቆፈር ብቻ ሳይሆን ብዙ ቦታ ያለው ችግር ምንድን ነው? ምንጭ አንድ ቦታ ይኖራል፣ ህዝቡ ሌላ ቦታ ይኖራል እና ከአምስት ኪሎ ሜትር እስከ አስር ኪሎ ሜትር አንዳንዴ ሶስት ሰዓት አራት ሰዓት ይፈጅባቸዋል ውሀን ለመቅዳት ብቻ። ይሄ ደግሞ የህፃናቱን የተማሪዎችን ጊዜ ይፈጃል፣ የእናቶችን ወገብ ይሰቃያል። እና እነዚህን ነገሮች ለመቅረፍ ነው የምንሰራው። ገቢያችንም ያለን ከህዝቡ ብናገኘው ገቢ አነስተኛ ነው። ነገር ግን አሁን ሰፋ ባለ መንገድ እና ደግሞ በይበልጥ ጉድጓዱም ጥልቀት ያለው ጉድጓድ በመቆፈር በፓውርም ሆነ ወይም በዲዝል የሚሰራ ፓምፕ በማስገባት የመሳሰሉ ተለቅ ያለ ስራዎችን ፕሮጀክቶችን ለመስራት እንፈልጋለን። ወጪው እንደ ቦታውና እንዳስ እንደ ፕሮጀክቱ አይነት በትንሹ ከስድስት ሺ ዶላር እስከ ሰላሳ ሺህ ዶላር የሚያወጡባቸው አሁን እኛ የምሰራቸው እና ከህዝቡ ጎን እንድናገኘው እንግዲህ ይሄንን አይነት ወጪ ስላለብን ያንኑ ባተኮረ ነው። ወደፊት ግን እነዚህ ነገሮች ደግሞ በይበልጥ ከህዝቡ እርዳታ እንድናገኝ ህዝቡ በተቻለ በተለይ ዳያስፖራው በተቻለ ቢረዳም ከዚህም የበለጠ ሰፋ ያለ ፕሮግራሞችን ማድረግ እንችላለን ብለን እናምናለን። አራያነታችሁ፣ ያለ ጥርጥር ለብዙዎችም የሚደርስ ይመስለኛል ቆንጅት። በተለይ አሁን በመጨረሻ ይህን ፕሮጀክት የሰሩበት ቦታ ክፉኛ በድርቅም አሁን በቅርብ ባቆመው ጦርነትም የተጎዳ አካባቢ ነው። አፋር ብዙ ድመት ከደረሰባቸው የኢትዮጵያ አካባቢዎች አንዱ ነው። ተስፋ እንደማደርገው በዚህ ሰዓት የሚከታተሉ አድማጮቻችንም በበኩላቸው ቀደም ብለን እንዳልነው አይኔ አንድ ሰው ነኝ፣ የእኛ ሶስት ነን፣ ምንም ማድረግ አንችልም በሚል የችግሩ ብዛት ተስፋ ሳያስቆርጣቸው አንድ ነገር መርጦ ማድረግ እንደሚችሉ ምሳሌ ሆናችሁ ያሳያችሁ ይመስለኛል። ቆንጅት እና አቶ እስክንድርን በሌላም አጋጣሚ መልሰን እንደምናገኛቸው ተስፋ አደርጋለሁ። አመስግነን እንሰናበት። ዌብሳይታችን ደብሉ ደብሉ ደብሉ ዳት ስትሪም ኦፍ ሆፕ ዳት ኦርግ ስትሪም ኦፍ ሆፕ ዳት ኦርግ ይባላል። ይህን ድል ለሰጣችሁኝ ለአቶ አሉላና ለወይዘሮ ቆንጅት በድርጅታችን ስሞኝ በጣም ማመስገን ፈልጋለሁ። እግዚአብሔር ስጠልን። አመሰግናለሁ። አድማጮች፣ ከአቶ እስክንድር ታምራት ጋር የነበረን ቆይታ ዘለግ ያለ ነው። ሙሉውን ቃለምልልሳችንን በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ ያክሊሉ በምሽቱ ቅንብሩ ዘወትር እንደሚያደርገው የታሪክ ማስታወሻ አገላብጦ 60 ዓመታት ወደ ኋላ ወደ 1950ዎቹ ይወስደንና የቀድሞውን የአፍሪቃ አንድነት ምስረታ የአፍሪቃ ሕዝብ መዝሙርና የሙዚቃ ቀማሪዎቹን ጨምሮ በጊዜው የተፈጸሙ ጉዳዮችን እያዛመደ አንዳንድ እውነታዎችን ያስታውሰናል። በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ መንግሥት ላይ ልክ የዛሬ ስልሳ ዓመት ተካሂዶ የነበረውን መፈንቅለ መንግሥት ያከሸፈው የኢትዮጵያ አየር ኃይል የጦር አውሮፕላኖች በአዲስ አበባ ሰማይ ላይ ሲያንዣብቡ ነበር። ከሁለት ዓመት በኋላ የዛሬ ስልሳ ዓመት መሆኑ ነው። ከሁለት ዓመት በኋላ ደግሞ ይህ አፍሪካዊ ህብረ ዝማሬ በአፍሪካውያን የኢትዮጵያ ልጆች ድምፅ አስተጋባ። አፍሪካ አፍሪካ! በዓሉ የአፍሪካ አንድነት ድርጅት ነው። መዝሙሩም ስለ አፍሪካ አንድነት ዘማሪያኑም የሀገራችን የአፍሪካ ልጆች ኢትዮጵያውያን ናቸው። ምን ነው ታዲያ የሙዚቃው የባንዱ መሪ የውጭ ሀገር ሰው ሆነ ተባለ። ጥናቱን ንጉሠ ነገሥቱን ጨምሮ የአፍሪካ አንድነት ድርጅት የወቅቱ የየአህጉራቱ መሪዎች በተገኙበት አስቀድሞ ከበዓሉ በፊት በብሔራዊ ቲያትር ይሰማ ነበርና ይሄ ጥያቄ ቀረበ። በዚህ ጊዜ ከመምህሩ ደቀ መዝሙሩ የሚሉት ራሳቸው ነርሲስ ናልባንዲያን የሰላሳ ሰባት ዓመቱ ጎልማሳ ተፈራ አቡነ ወልድ ሊቀ መዘምራን ሆኖ ባንዱን እንዲመራ ተሰየመ። የዚህ ታላቅ ድርጅት ስድሳኛው ዓመት በሚከብርበት በዚህ ዓመት የሙዚቃው ሰው ተፈራ አቡነ ወልድም ካረፈ አስረኛ ዓመቱ እነሆ ዘንድሮ ሆነ። የሁለቱ ታሪክ መገጣጠም መዝሙሩን ታላቁን የሙዚቃ የኢትዮጵያ ባለውለታ ነርሲስ ናልባንዲያንንና እንዲሁም ደግሞ ተፈራ አቡነ ወልድን በዚህ ዝግጅት ላስታውሳቸው ቻልኩ። የግጥሙ ደራሲ አያሌው ታደሰ ሲሆኑ የዜማው ደራሲ ነርሲስ ናልባንዲያን ናቸው። ነርሲስ የውጭ አገር ዜጋ ተባሉ እንጂ ኢትዮጵያን የሚወዱ የኢትዮጵያ ልጅ ናቸው። የኢትዮጵያ የሙዚቃ ታሪክ ባለታሪክ ናቸው። ዛሬም ቤተሰባቸው አዲስ አበባ አራት ኪሎ ብርሃንና ሰላም ፊት ለፊት በሚገኘው መኖሪያ ቤታቸው ውስጥ ይኖራሉ ነርሲስ ከዚህ በፊት የኢትዮጵያን ሕዝብ መዝሙር ደርሰው የውጭ አገር ዜጋ ነው የደረሰው በሚል መዝሙራቸው እንዲቀር ተደርጓል። የ1966 ዓ ም አብዮስ ሲፈነዳ ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ የሚለውን የአየር ኃይል ዜማ ደርሰው ተግባር ላይ እንዲውል ያደረጉ ነርሲስ ናልባንዲያን ናቸው። ነርሲስ ናልባንዲያን የነ ምኒሊኮስ ናቸው። የእነ ግርማ ነጋሽ፣ የነመራዊ ስጦት፣ የሌሎችም የሙዚቃ ሰዎች መምህርና አባት ናቸው። በዛሬ ዝግጅቴ ሁሉንም አስታወስኩ። እዚህ ላይ ላብቃ። ዛሬ 15 ቀን እንገናኝ። ደህና ሁኑ። ንጉሥ ያክሊሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም ነውንም በዚሁ መቋጨታችን ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከሚሶስት ሰዓት እስከ አራት ሰዓት በ2225 ና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭ